ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም፣ እንደምናመሻችሁ በዛሬ የጋቢና ጉዞ የምናቀርባቸውን ዘገባዎች እናስተዋውቃችሁ። የኢህአዴግ ሥራ አስፈጻሚ ኮሚቴ የመልካም አስተዳደር መጥፋትና የመንግሥት ሥልጣንን ለግል ጥቅም የመዋል አሰራር ህዝቡን እንዳስመረረ ሰኞ እለት ያወጣው መግለጫ በሀገሪቱ ያለውን ሁኔታ ጠባብ በሆነና በተለመደ ሁኔታ የተመለከተ ነው ሲሉ የተቃዋሚ ፓርቲ መሪው አቶ ገብሮ አስራት ተናገሩ። ዋናው እችል ችግሮች ትተው እንደተለመደው በዚህ በክራይ ሰሳቢነት አስተዳደር እነዚህ ውጤቶች ናቸው መገለጫዎች ናቸው እንጂ መሰረቱ የህዝቡ ምሬት መሰረት ከዋናው የስርአቱ አካሄድ ከዲሞክራሲ እጦት ከፍት እጦት ከነጻነት እጦት ነው እየተነሳ ያለውእና ከዚህ ጋር ትራሽ የሚቀራረብ መፍትሄም ያመጡ አይመስለኝም። ውይይቱ እናቀርባለን። በሌላ ዜና ደግሞ በሪዮ ኦሊምፒክስ የተሳተፈው ኢትዮጵያ ብሔራዊ ቡድን ወደ ሀገሩ ተመልሶ የደመቀ አቀባበል ተደርጎለታል። ይሳም ከነዛ ውስጥ የተሻለ ውጤት ያለው በተደጋጋሚ በልዩ ልዩ የሜጀር ማራቶንም ሪቶሮች አሸናፊ የሆነ የተሻለ ውጤት ያለውም በተደጋጋሚ ሀገርን ወክሎ የተወዳደረ አትሌት ነው። በሪዮ ኦሎምፒክስ የተገኙ ውጤቶችን አስመልክቶ ቀነኒሳ በቀለን አነጋግረናል። ውጤቱ ምን አስደሳች አይደለም። በዋና ውድድር የተካፈለው ሮቤል ኪሮስን አስታወሳቸው አግኝተነው፣ ወጣቶችን ዋና ለማሰልጠን የህዝብ ገንዘብ ድጋፍ በድረገጽ እያሰባሰበ እንደሆነ ነግሮናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች። ያጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። ቱርክ ውስጥ ስለተካሄደው የመፈንቅለ መንግስት ሙከራ ዩናይትድ ስቴትስ ቀድማ ያወቀችው ምንም አይነት መረጃ እንደሌለ የገለጹት ምክትል ፕሬዚዳንት ጆን ባይደን ይህን አይነቱን ክህደት ከወታደሩ የሚጠበቅ እንዳልሆነም ተናገሩ። የዩናይትድ ስቴትሱ ምክትል ፕሬዚዳንት ይህን የገለጹት ከቱርኩ ጠቅላይ ሚኒስትር ቢናሊ ኢልድሪም ጋር አንካራ ውስጥ ከተገናኙ በኋላ ለጋዜጠኞች በሰጡት መግለጫ ላይ ነው። ቱርክ ለምታካሄደው ዲሞክራሲያዊ ግንባታ አጋዥ የሚሆን ማንኛውንም እርዳታ ዩናይትድ ስቴትስም እንደምታደርግ ባይደን በዚህ አጋጣሚ ተናግረዋል። የሞዛምፒክ ተቃዋሚ ኃይሎች በሀገሪቱ ሁለቱ የጤና ተቋማት ላይ ጥቃት አደረሱ። የጥቃቱ መነሻ የተጀመረው የሰላም ድርድር አጣብቂኝ ውስጥ በመግባቱ ሲሆን በዚህ የተነሳም አንድ መቶ ሺህ የገጠሪቱ ሞዛምፒክ ነዋሪዎች ተጎጂ ሆነዋል። የህክምና ተቋማቱ መመዝበርና መጠቃት መድኃኒትና እንክብካቤ የሚያስፈልጋቸውን በርካታ ህሙማን ለጉዳት ዳርጓል። ይህ ጥቃት ያካሄደው ተቃዋሚው የ ናሙኒ ፓርቲ ከሌሎች ታጣቂዎች ጋር በመመካከር መሆኑን ያጋለጠው የመብት ተከራካሪ ቡድን ሁማን ራይትስ ዎች በአሁኑ ወቅት ማዕከላዊ ሞዛምቢክ ውስጥ ለሚገኙት ሁለት ከተሞች ለሞሩባላና ለሞፒያ ይቀርብ የነበረው መድኃኒት ሊቋረጥና በተቃዋሚዎቹ ሊያዝ ይችላል ብሏል። ኢጣሊያ ውስጥ በሀገሪቱ አቆጣጠር ከሌሊቱ ዘጠኝ ሰዓት በኋላ በደረሰ ኃይለኛ ረደ መሬት በሶስት ከተሞች ላይ ከፍተኛ ውድመት መድረሱ ተገለጸ። በሀገሪቱ የመገናኛ ብዙሃን የተሰጠ ይፋዊ የሆነ አሀዝ መሰረት ህጻናትን ጨምሮ ሰባ ሶስት ሰዎች ሞተዋል። የዩናይትድ ስቴትስ የከርሰ ምድር አጥኚዎች ከደቡባዊ ምስራቅ ኖርቺያና ከተማ አስር ኪሎ ሜትር ርቀት ላይ በደረሰውን ርዕደ ምድር በሬክተር መለኪያ ስድስት ነጥብ ሁለት መዝግበውታል። ንዝረቱ አንድ መቶ ሀምሳ ኪሎ ሜትር ርቃ ያለችውን ዋና ከተማ ሮምን ጨምሮ ኡምብሪያ ከተማ ድረስ ተሰምቷል። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አድራጋው አብረን ካድማስ እንሻገር እንላችኋለን። የኢህአዴግ ሥራ አስፈጻሚ ኮሚቴ የመልካም አስተዳደር መጥፋትና የመንግሥት ሥልጣንን ለግል ጥቅም የማዋል አሰራር ህዝቡን እንዳስመረረ ሰኞ ለት ያወጣው መግለጫ አትቷል። በሀገሪቱ ያለውን ሁኔታ ታዲያ ይሄ በጠባብና በተለመደ ሁኔታ የተመለከተ ነው ሲሉ የተቃዋሚ ፓርቲ መሪው አቶ ገብሩ አስራት ተናግረዋል። የመድረክና አረና ትግራይ ስራ አስፈጻሚ ኮሚቴ አባል የሆኑት አቶ ገብሩ በዛሬ ዕለት ለአሜሪካ ድምፅ ሬዲዮ እንደገለጹት የስራ አስፈጻሚው መግለጫ በሀገሪቱ በተለያዩ ሰላማዊ ሰልፎች የተነሱትን ጥያቄዎች መልስ የሰጠ አይደለም ብለዋል። እስክንድር ፍሬው ነው ያነጋገራቸው። የገዢው ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ ሰሞኑን መግለጫ ያወጣው ከነሐሴ 10 እስከ 15 ካካሄደው መደበኛ ስብሰባ በኋላ ነው። ባለፉት 15 ዓመታት በተለያዩ ዘርፎች ከፍተኛ ውጤት መመዝገቡን፣ ቀጣዩ ሂደት ይበልጥ ፍሬያማ የሚሆነውም ይሄንን የለውጥ አቅጣጫ ከማንኛውም ጉድፍ ተከላክሎ በማስቀጠል እንደሆነ አመልክቷል። ልማታዊና ዲሞክራሲያዊ ስርዓቱን ከሚፈታተኑ ነገሮች አንዱም የመንግስት ስልጣን ለግል መጠቀሚያነት መዋሉ እንደሆነ ጠቅሷል። ስልጣን ካላግባብ ለመጠቀም ለሚፈልጉ በመሳሪያነት ማገልገል ጀምር ሲጀምር የተጀመረው ልማት ይደናቀፋል፣ መልካም አስተዳደር ይጠፋል ብሏል መግለጫው። በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤም ይሄው ነው ብሏል። በዚህም መሰረት የመንግስትን ስልጣን ለግል ኑሮ መሰረት ለማድረግ በሚታየው ዝንባሌ ላይ ተጨማሪ እርምጃ ለመውሰድ መወሰኑን አስታውቋል። ዝንባሌው በሚታይባቸው ቦታዎች አስፈላጊ የሆነው እርምጃ ሁሉ እንደሚወሰድ ነው መግለጫው ያብራራው። ስራ አስፈጻሚ ኮሚቴው በዚህ ረገድ ከራሱ ጀምሮ ጠባብነትንና ትምክተኝነትን እንዲሁም የጥገኝነት ተግባራትን በጥብቅ በመታገል ይህ አዝማሚያ እንዲገታ ለማድረግ የሚያስችሉ ዝርዝር እቅዶችን ማዘጋጀቱን ገልጿል። መላው የሀገራችን ህዝቦች በየአካባቢው የሚታዩ ስህተቶች ይወገዱ ዘንድ ጠንከር ባላኳኋን ያካሄዱት ትግል ስራ አስፈጻሚ ኮሚቴው ለወሰዳቸው የለውጥ አቋሞች ጠንካራ መሰረት ሆነው አገልግለውናል ሲልም አስታውቋል። መግለጫውን እንዴት እንደተረዱት እንዲገልጹልኝ የቀድሞውን የኢህአዴግና የመንግስት ከፍተኛ ባለስልጣ የአሁኑን የተቃዋሚ አመራር አቶ ገብሩ አስራትን አነጋግር ያለው እርሳቸው እንዳሉት የስራ አስፈጻሚ ኮሚቴው መግለጫ በአገሪቱ ያለውን ችግር እጅግ ጠባብ በሆነና በተለመደ ሁኔታ የተመለከተ ነው። ገዢ ፓርቲ ስለ ችግሮቹና ለመፍታት ስለመነሳቱ በዚህ መግለጫ የጠቀሰው ከዚህ በፊት ከተናገረው የሚያነሰ ነው ባይ ናቸው። አቶ ገብሩ እርሳቸው እንዳሉት የገዢ ፓርቲ አመራሮች ከዚህ ቀደም ባደረጉት ስብሰባ ያለውን ችግር ካሁኑ ጠንከር ባለ ሁኔታ ለመግለጽ ሞክረው ነበር። የአሁኑ ግን እርሳቸው እንዳብራሩት ከበፊቱም ያነሰ ነው ነው መግለጫው በአገሪቱ እየተካሄዱ ባሉ የተቃውሞ እንቅስቃሴዎች ለተነሱ ጥያቄዎችም ምላሽ አልሰጠም ይላሉ። ዋና ጥያቄዎች ህዝቡ እያነሳ ያሉ ጥያቄዎች ጭራሽም አለኩም። እኔ የጠበቅኩት ምን ነበር እንግዲህ ህዝቡ በግልጽም አሁን ያቀረበው ዲሞክራሲ የለም፣ ነጻነት የለም፣ ፍትህ የለም፣ ምርጫም ነጻና ፍትሃዊ አልነበረም የሚል በግልጽ አቅርቧል። እንዲያውም ይሄ በቃሉ ሲናገር በሌላ በኩል በእጁም እጁን አጣምሮ እስር ቤት ነው ያለ ነው ነጻነት የለንም የሚል ያሉ እንቅስቃሴዎች ሁሉ መገለጫ ሆኗል። ስለዚህ በሆነበት ሁኔታ ነው የጠበቁት እነዚህን ነገሮች ህዝቡ የሚያነሳቸው መሰረታዊ ነገሮች ያነሳሉ የሚል ጠብቄ ነበር እንጂ እንዲሁ የተለመደው አካሄድ ኪራይ ሰብሳቢነት ምናምን የሚለው አስራ አምስት ዓመት እንቅስቃሴያቸውን ነው እንግዲህ የገመገሙት። የተለመደውን ነገር ደግሞ ቢሉ ምንም ብዙም ፋይዳ ያለው ሆኖ አይታየኝም። እዚህ ላይ ግን አቶ ገብሩ ህዝቡን በተመለከተም የገለጹት አለ ለዚህ ውሳኔያችን መነሻ ሆኖኗል የሚል አባባል ተጠቅመዋል። እና ይሄን እንዴት ያዩታል እርስዎ ታዲያ? አዎ ይህን ብለዋል። ግን ህዝቡ እኮ እያነሳ ያለው እነሱ ከሚያነሱት የዘለለ ነው፣ ማለት ከፍ ያለ ጉዳይ ነው። ነፃነት አተናል ፍት አተናል፣ የህግ የበላይነት እየተከበረ አይደለም፣ ዲሞክራሲ የለም የተመረጫችሁት በውሸት ነው ስለዚህ እንደገና ይሄን ነገር መስተካከል አለበት የሚለው ነገር ነው የተነሳ አሁን ግን ያነሱ ያሉ በኢህአዴግ ቀመር በኢህአዴግ አካሄድ በእነሱ ፍሬም ለመፍታት ነው የተናገሩት ያሉና ህዝቧን ሱትራት የሚሉት ነገር ጭራሽ በዚህ መግለጫም እየተነሳ ሆኖ አይታየኝም እኔ የጠበቅኩት እንግዲህ ህዝቡ አለ በአንድ በኩል ተቃዋሚዎች አሉ ሲቪል ማህበረሰባት አሉ ብዙ ብዙ በዚች ሀገር ባለድርሻዎች በበካት አሉ የግል ሚዲያዎች አሉ እነዚህ ሁሉ አነጋግረው ምን መፍትሄ አሻል የሚለው ነገር ነው የጠበቁት እንጂ እንዲሁ እንደተለመደው እንግዲህ ስብሰባ እናደርጋለን ከህዝቡ ጋር ኮንፈረንስ እናደርጋለን ብለዋል። ይሄ የተለመደው ሀያ አምስት አመት ሙሉ በተከታታይ ሲደረግ የነበረው እና ምንም ውጤቱም ላያመጣ ላመጣ ነገር ሆኖ ነው የሚታየኝ። አመቱን በሙሉ እኮ ካለፈው አመት ጀምረ እስካሁን ድረስ ህዝቡ እስኪሰለቸው ድረስ ስብሰባዎችን አካሂደዋል። ግን ጠብ የሚል መፍትሄ የመጣ ሆኖ አይታየኝም እና መፍትሄውም ችግሩም አላነሰቱም የሚል አስተያየት ነው ያለኝ። እንግዲህ ቃል በቃል ያሉት መላው የአገራችን ህዝቦች በየአካባቢው የሚታዩ ስህተቶች ይወገዱ ዘንድ ጠንከር ባላኳኋን ያካሄዱት ትግል ስራ አስፈጻሚ ኮሚቴው ለወሰዳቸው ለውጥ አቋሞች ጠንካራ መሰረት ሆነው አገልግለውናል ነው የሚለው። እርስዎ እያሉኝ ያሉት ግን ዋናውን ጉዳይ ወደ ጎን ትተውታል። በተለመደው የገዢው ፓርቲ አካሄድ እየቀጠሉ ነው ነው። ትክክል፣ እሱ ነው እያልኩ ያለሁት ምንድን ነው ህዝቡ ኮ ከበቂ በላይ ተናግረዋል። በኦሮሚያ ክልል ከአለፈው ህዳር ጀምሮ ለአስር ወራት ያህል ሌሎቻችን መፍትሄ ይሰጣቸው የሚል ብዙ ጥያቄ አሁንም በአማራ ክልል በሌሎችም ባይገለጹም በሀገሪቱ በሙሉ ነው ያለ ነገር። በትግራይም በእንባሰነይትም በሌሎች አካባቢዎች ጠይቋል። በደቡብም ጥያቄ ያለው በመላ አገሪቱ ያለው ጥያቄ የነጻነት ጥያቄ በጣም በጣም የአደግ ከፍተኛ ሙስና ጉዳይ መፍትሄ እንዲያገኝ፣ በህግም ከፖለቲካም ከሁሉም ከህግም ጭምር መፍትሄ እንዲያገኝ፣ ብልሽ አስተዳደር እንዲወገድ፣ ዲሞክራሲ እንዲነግስ፣ ፍትህ እንዲነግስ እና መሰረታዊ የሆኑ የዚች ሀገር ችግሮች እነ ብዙ እያነሳ ያለ እነሱ ግን እነዚህን አነስ አልነኩም። ዋናዎቹን ችግሮች ትተው እንደት እንደ ተለመደው በዚህ በግራይ ተሳቢነት በብልሹ አስተዳደር እነዚህ ውጤቶች ናቸው መገለጫዎች ናቸው እንጂ መሰረቱ የህዝቡ ምሬት መሰረት ከዋናው የስርአቱ አካሄድ ከዲሞክራሲ እጦት፣ ከፍት እጦት፣ ከነጻነት እጦት ነው እየተነሳ ያለው። እና ከዚህ ጋር ጭራሽ የሚቀራረብ መፍትሄም ያመጡ አይመስለኝም። የመንግስትን ስልጣን ካላግባብ ለግል ኑሮ መሰረት ለማድረግ የሚታየው ዝንባሌና ስህተት መታረምና መገታት እንዳለበት ያሳሰበው የኢህአዴግ ስራ አስፈጻሚ ኮሚቴ እርምጃዎች እንደሚወስድም ይፋ አድርጓል። እነዚህ እርምጃዎችና ፕሮግራሞች የካቢኔ ሹምሽርን ይጨምሩ ይሆን ወይ? አቶ ገብሩ ግምገማቸውን አካፍለውኛል። በክፍል ሁለት ዝግጅት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። እኛም ቆየት ብለን የምናቀርበው ይሆናል። አቶ ገብሩ አስራት በኢትዮጵያ የካቢኔ ሹምሽር ሊኖር እንደሚችል ያምናሉ። አዎ ሊኖር ይችላል። አቶ ገብሩ ከቀጣዩ ዘገባ በኋላ የሚቀርቡ ይሆናል። እስከዚያው ለእናንተ ጥያቄ እናቅርብ። በተለይ አትቪዮ አማሪክ ላይ እየተከታተላችሁን ያላችሁ ፌስቡክ የኢህአዴግን መግለጫ እንዴት ታዩታላችሁ? አቶ ገብሩ ደግሞ አስቀድሞ የተናገሩትንስ አስተያየቶቻችሁን አሁኑን አድርሱን። ለአየር እናበቃለን። بي في ك تهن فنت مات رج بكي ط طط طمة جوي يا አቀባበል አስመልክቶ ጽዮን ግርማ የቡድኑን አባላት አነጋግራለች። አቶ ቢልልኝ መቆያን ዛሬ በጋቢና አሳፍረናል። ከዚያ በፊት ግን ከኢትዮጵያው አትሌት ቀነኒሳ በቀለን ስማ ንስማ ውጤቱ አጥጋቢ እንዳልሆነ ነው ማምሻውን የነገረን። እንግዲህ ያው ውጤቱ ውጤቱ ምን አስደሳች አይደለም። ከዚህ በፊት የዛሬ አስራ ዘጠኝ ስልሳ ሰባዎቹ አካባቢ ያው ስመጣ የነበረው ውጤት ነው። አሁን ደግሞ እድገቱ አትሌቲክሱ ወደፊት ነው እየሄደ ያለው። ከዚህ በፊት አራት ወርቅ ምናምንም ተገኝተዋል። ወደፊት መጨመር ሲገባ ያው ወደ ታች እየወረደ ነው፣ እያሽቆለቆለ ነው ያለው። እውነት ለመናገር የተገኘው ውጤት አስደሳች ነው ማለት አይቻልም። ያው በጣም የወረደ ውጤት የተገኝበት ነው ብዬ ነው። ሞት በበኩልህ ምክንያቱ ምንድን ነው ትላለህ? ለዚህ ምክንያቱ አትሌቱም ትክክለኛ አትሌቶቹን አሰልጥኖ ለብቃት ስሚያደርስ አሰልጣኝ በቂ ብቁ አሰልጣኝ አለመኖሩም ይመስለኛል። ትመቀል የሆነ ስትራቴጂ ወጥቶ በስልጠናም ወጣቶቹም ከየክልሉም ካሉበት መልምሎ ትሬኒንግ እየሰጣቸው በየጊዜው ኢቫሉዌት እያደረጉ ዘመኑ በሚጠይቀው ለምሳሌ በአሁኑ ሰዓት ዘመናችን ላይ ቴክኖሎጂዎች እያደጉ ነው አሉት በዛ ዘመኑ የሚፈልገውን ነገር አፕግሬድ እያደረጉ አትሌቶቹንም በዘመናዊ መልክ ስልጠና እያደረጉ አለመቀጠላችን እንደገና ደግሞ ይሄም ደግሞ ወደ ፌዴሬሽኑም አሰልጣኞች ብቻ ሳይሆን ፌዴሬሽኑም አካባቢም ቢመጣ ይሄንን በደንብ በትኩረት የሚሰራ ሙያተኛ ባለመኖሩ በደንብ ገምግሞ የሚያይ ለምን ውጤቱ አሽቆለቆለ? ለምን ሁሌ እኛ አንድ ተመሳሳይ ውጤት ብቻ እናስመዘግባለን? መጨመር አንችልም ወይ ብሎ ስትራቴጂ አውጥቶ በደንብ ጠንከር ያለ አስተዳደራዊ እርምጃ የሚወስድም ሰው በብቁ ባለመኖሩም ይመስለኛል በዚህ ሁኔታዎች እንግዲህ ቀነኒሳ፣ ይሄ የሪዮ ኦሎምፒክ መግቢያ አካባቢ ላይ ውዝግብ ካስነሱት ጉዳዮች አንዱ ያንተ ጉዳይ ነበረ። ትሳተፋለህ ተብሎ በወጣ በቀናት ውስጥ አትሳተፍም የሚል መግለጫ ወጥቶ፣ እንግዲህ ሳትሳተፍ ቀርተሃል። እንደው በግልህ በዚህ ውድድር ላይ ብሳተፍ ኖሮ የተሻለ ውጤት አስመዘግብ ነበር ብለህ ታስባለህ? ምንም፣ በተለይ እኔ እኮ ምንም ጥርጥር የለውም መቼት ያው ውጤት ምንም ያው ሰርተሽም አንዳንድ ጊዜ ሊሳካም ላይሳካም ይችላል። ግን በታየው ውጤት በታየው ውድድር ላይ ምንም ጥያቄ የለው። ኤሊድ ኪፕቾጌ ብዙ ጊዜ መሀከለኛ ርቀት የምንተዋወቅ ሰዎች ነን። በተደጋጋሚም በዚህ ኦሎምፒክ ላይ እኔም ለመሳተፍ የፈለግኩበት ያው ኦሎምፒክ እንደ ግል ሩጫ ሌላ የሚሆን ነገር አይደለም። ብዙ ጫናዎችን ብዙ ኃላፊነትን ወስደሽ ነው በዚህ ቦታ ላይ የምትቀርብ እና ሰው ለዛ ኃላፊነት እኮ እባካችሁ ብሎ በምናገርበት ሰዓት እኮ የሆን ነገር ቢተማመን ነው እንጂ በራሴ ባልተማመን እኔ ያንን ጥያቄም ሊያቀርብ አልችልም። ግን የታየው ውጤት ያው የታየው ውድድሩም ስታይ ልብ ኩብቾጌ የሮጠው የአስር ሺህ ሩጫ ነው ማለት ይቻላል። የመጨረሻውን አስር ሺህ ነው አስር ኪሎ ሜትር ነው የተሮጠው እንጂ ከዛ በፊት የተሮጠው ፔስ በጣም ዝቅተኛ፣ ቀዝቃዛ ፔስ ነበረ። ግን ከአስር ከሰላሳ በኋላ የሄደበት ያው ፈጣንና ፍጥነትን የሚጠይቅ እንትን ነው የተጠቀመው። ያንም ደግሞ በተለይም ትራክ ትራክ ላይ የቆዩ በትራክ ስኬታማ የሆኑ አትሌቶች እንደዚህ አይነት ሩጫን መቋቋም እንደሚችሉ ያረጋገጠበት እና ያሳመነው ነገር ነው። ስለዚህ ዛሬ ላይ ሆኝን ያሁን ያንን መቆጨትም ያው አይቆጨኝም፣ ግን ለራስም ለሀገርም አንድ ጥሩ ነገር ማስመዝገብ ይችል ነበረ። በጣም አመሰግናለሁ። ቀነኒሳ እግዜር ስጥልኝ። አመሰግናለሁ። ቀነኒሳንም ጽዮንንም እናመሰግናለን። ቀነኒሳ አስቀድሞ የተናገረውን ሁኔታ አስመልክቶ እስኪ እናንተ አት ቪኦኤ አማሪክ ላይ በፌስቡክ የምትከታተሉን አስተያየቶቻችሁን ስጡን። ጽዮን ሌላም እንግዳ አነጋግረሻል? አዎ አነጋገር ያለሁኝ እንግዲህ ን አስመልክቶ አቶ ቢሊልኝ መቆያ የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊና የሪዮ ኦሎምፒክ ቴክኒካል ቡድን መሪ ናቸው። ዛሬ ማምሻውን ቡድኑን ይዘው ገብተዋል። አነጋገሪያቸው ነበረ። በጣም ጥሩ አቀባበል ነው የተደረገልን ብለዋል። እንደዚሁም ሲገቡ ከተሰጡ አስተያየቶች አንዱ ውድድሩ ላይ የተሳተፉ አትሌቶች ፊት ለፊት አልታዩም፣ እነ ጥሩነሽ ዲባባ ለምሳሌ አልነበሩም እዛ ዝግጅት ላይ ተብሎ ነበር። እሱን አንስቼላቸው ነበረ። ቀደም ብለው ገብተው ነው ሌላ ውድድ ድር ስላላቸው ሌሎቹም እንደዚሁ ወደ ሌላ ውድድር ሄደው ነው አነስ ብለው የታዩት ብለዋል። እንስማ። የአሁኑ የሪዮ ኦሎምፒክ ካስተናገዳቸው ሁለት አበይት ዓለም አቀፍ ትኩረት ከሳቡ ሁለት ጉዳዮች አንዱ የሮቤል ኪሮስ በዋና ውድድር ያስገኘው ውጤትና የፈይሳ ለሊሳ በውድድሩ ማጠናቀቂያ ላይ ያሳየው ምልክት ነው። እንደዚህ አይነት ይሄንን ነገር እንዴት ነው እርስዎ የሚያዩት? እንግዲህ ሮቤል የውሃ ዋና ተወዳዳሪ ነው። እሱን ኦሎምፒክ ኮሚቴና የውሃ ዋና ፌዴሬሽኑ ነው ስለ እሱ መግለጽ ያለበት። ምክንያቱም እኛ ከኢትዮጵያ አትሌቲክስ ፌዴሬሽን ስራ ብቻ ነው የምንገልጸው። ስለዚህ በዛ መንገድ መልስ ቢያገኝ ነው የሚሻለው። ነው ፕሮፐርሊ ተገቢውን መልስ መስጠት ያለበት። የዋና ፌዴሬሽን እና ኦሎምፒክ ኮሚቴ ነው። አትሌቲክሱ ጋር ተያይዞ ያለው ነገር ያው የግል አመለካከት ነው። የእኛ መንግስትም ምንም አይነት ችግር እንደማይፈጠርበትም መግለጫ ቦታ ነበር፣ ያው ባያችሁበት አግባብ። ስለዚህ ያው ይህንን በዛ መንገድ ነው መረዳት የሚቻለው ማለት ነው እንግዲህ መንግስት እንደሱ አትሌት ፈይሳ ሌሊሳ ወደ ኢትዮጵያ ቢመለስ ምንም ችግር እንደማይገጥመው፣ ሰዎች ሀሳባቸውን በነጻነት ማንጸባረቅ እንደሚችሉ መንግስት መግለጫ መስጠቱ ይታወሳል። ይህን መግለጫ ለእኛም ሰጥቶናል። ግን ይህንን ጥሪ ተቀብሎ አልተመለሰም። ፈይሳ ሌሊሳ ና ይሄ እንደዚሁም ደግሞ በኦሎምፒክ ላይ የተቃውሞ ምልክት አሳይቷል ና ይሄ በአትሌቲክሱ ላይ የሚያሳድረው ተጽዕኖ ምንድን ነው? በጠቅላላ በሀገር ላይ ስ የሚያመጣው ተጽዕኖ ምንድን ነው? ያ እንግዲህ በኦሎምፒክ መርህ ውስጥ የተለየ ምልክት ማሳየት አይፈቀድም። በአንቀጽም ላይ የተቀመጠ ነው። በወቅቱም የኢትዮጵያ ኦሎምፒክ ኮሚቴ ቺፍ ዲ ሚሽንም ኢንተርናሽናል ኦሎምፒክ ኮሚቴ ጋር በመነጋገር አትሌቱንም አናግረውታል። በወቅቱም ያው በሽልማት ስነ ስርዓቱ ላይ እንዲህ አይነት ምልክቶች ማሳየት እንደሌለበት እና ተገቢ እንዳልሆነ በግልጽ ተነግሮታል። እኛም ደሞ ተገቢ ያለመሆኑን ገልጸናል እና አጠቃላይ በስፖርት መድረክ ውስጥ እንዲህ አይነት ነገሮች ተገቢ ያለመሆናቸውን ነው የሚገልጸው ምክንያቱም ስፖርት ከማንኛውም ነገር ነጻ ነው። ተወዳድሮ መጀመሪያ መሳተፍ ነው፣ ከዛ ማሸነፍ ነው፣ ከዛ መሸነፍም ካለ በጸጋ መቀበል ነው እና ስለዚህ ወደፊት እንዲህ አይነት ነገሮች ተገቢ ያለመሆናቸውን ሌሎች አትሌቶቻችንም እንዲያውቁ ተገቢውን ትምህርት እንሰጣለን። የግል ፍላጎትን ማራመድ ከተቻለ በሌላ መድረክ ነው ስፖርት መድረክ አለመሆኑ ነው። የምንረዳውም የምገነዘውም እንደዛ ነው። ፈይሳ ሌሊሳ ምን አይነት ውጤት ያስመዘገበ አትሌት ነበር? እንግዲህ ተመርጦ ነው ወደ ሪዮ የሄደው። በእርግጥ ግን እስቲ ስለ ፈይሳ አትሌት ስለ ብቃቱ ይንገሩን። አይ እንግዲህ አጠቃላይ ማራቶን ላይ ያወዳደር ናቸው አትሌቶች፣ በጣም በርካታ ቁጥር ያላቸው ነበሩ። ፈይሳም ከነዛ ውስጥ የተሻለ ውጤት ያለው በተደጋጋሚ በልዩ ልዩ የሜጀር ማራቶንም ውድድሮች አሸናፊ የሆነ የሻለ ውጤት ያለውን በተደጋጋሚ ሀገርን ሞክሎ የተወዳደረ አትሌት ነው። ስለዚህ የተመረቀውን በብቃቱና ባገኘው ውጤት። አጠቃላይ የኦሎምፒክ ውጤትን እንዴት ገመገማችሁት? የተገኘውን በሪዮ ኦሎምፒክ እሱን አልገመገምንም። ምንድን ነው በነገው ዕለት አጠቃላይ ከአሰልጣኞች ጋር ቁጭ ብለን ገምግመን ተገቢውን የሆነ ለሚዲያና ለህዝባችን በሚቀጥሉት ቅዳሜና አርብ ላይ መግለጫ ይሰጣል። በነገው ዕለት በተገቢ መንገድ ገምግሞ ይሄ የጠንካራ ጎን ያለው ይሄ ደካማ ጎን ያለው ወደፊት ይሄ መደረግ አለበት የሚለውን በጋራ ወገምገመን አቅጣጫ ለማስቀመጥ ለነገ ሁለት ስለምንሰበሰብ እሱን ቀድመው አሁን መግለጹ ተገቢ ላይሆን ይችላል። እሱን እንደደረሰን ግን መግለጽ ይቻላል። በዛሬ ሁለት ቃለ ምልልስ የሰጡ አትሌቶችን ሰምተን ነበረ። አትሌት ቀነኒሳ በቀለ መግለጫ ሰጥቶ ሰምተን ነበር። እንደዚሁም ሌሎች አስተያየቶች ሲሰጡ አይተናል እና የበሰላሳ አንደኛው ኦሎምፒክ ላይ አስደንጋጭ እና አትሌቲክሱን ወደ ኋላ የመለሰ ውጤት ተመዝግቧል የሚሉ አስተያየቶች ተሰጥተዋል። ይሄንን እንዴት ያውታል እርስዎ? እንግዲህ ያው የግል አስተያየት ነው የሚሆነው። የጋራ አጠቃላይ ወደኋላ መልሶታል፣ ወደፊት አራምዶታል የሚለውን አሰልጣኞችና ከነበረው አጠቃላይ ዝግጅት ከታቀደ ቅርጻ ገምግሞ በግልጽ መናገር ስለሚጠቅም ቀድሚ አሁን እንዲነበረ አስተያየቱ ጥሩ አልነበረም፣ ወደኋላ አልመጣም፣ ወደ ፊት ሄዷል የሚለውን ተናገ ገምገማችን በኋላ ኦፊሻሊ ልናሳውቅ ነው የሚሻለው። በጣም አመሰግናለሁ። ለዛሬ ታንኪ ይቻል እንግዲህ በሪዮ ኦሊምፒክ ከሜዳሊያ ውጪ ብዙ ሰዎችን ያነጋገሩ እንደምታውቁት ዋናተኛው ሮቤል ኪሮስ አለ። ፈይሳ ሌሊሳም እንደዚሁ ሁለቱም በድረገጽ ገንዘብ እያሰባሰቡ ነው። ጽዮን እዚህ ላይ ምንድና ነው ያለሽ መረጃ? እንግዲህ አሁን ባለን መረጃ የፈይሳ ሌሊሳ የጎፈንድሚ ገጽ የሚያሳየው 124,861 ዶላር መሰብሰቡን ነው። የእሱን ጉዳይ በተመለከተ ደግሞ የሕግ ምክር አገልግሎት ሊሰጡት የሄዱት ሰዎች እየመከርንበት ነው ብለውኛል፣ አነጋግሬያቸው ነበር። ከዛ በተጨማሪ ግን ሮቤል ኪሮስን አነጋግሬው ነበር። የጎፈንድሚ ላይም የከፈትኩት ፔጅ የኔ ነው ብሎኛል። በአሁኑ ሰዓት 155 ፓውንድ ሰብስቧል። እሱንም ለምን እንደፈለገው ጠይቄው ነበረ። ገንዳ እኔ ገንዳ አገሬ ላይ ኦሎምፒክን የያዘ ገንዳና የትሬኒንግ ማቴሪያሎች እስከ ሙሉ ነገሮች የምፈልገው እንዲሰራ እና እግዚአብሔር ፍቃዱ ከሆነ እነዛ ነገሮች ነው መስራትና እነዛ ነገሮች እንዲያገኛለሁ። ይ ደግሞ አሰበ ግን ይህን ያለው ብዬ አስቢ አላቀም ምሩን ምንድን ምንድነው ምንድን ነው መስራት ያሰብከው? መዋኛ ገንዳ ቀና መዋኛ ገንዳ ስትሰሪ፣ ቀብሮት መኖር ያለባቸው ነገሮች አሉ። የትሬኒንግ ማቴሪያሎች ምናምን፣ እነሱ ነገሮች ነው ማሞላት ይፈለገ። አገሬ ላይ እኔ ላይ ለእኔም ለሌላውም ትውልድ የሚጠቅም ማለት ነው። ምን ያህል ይፈጃል ይሄ ፕሮጀክት? ቢያንስ በጠቅላላ ከሰባ ከሰማንያ ሚሊዮን ብር በላይ ይፈጃል። እንግዲህ ሁሉንም ያሰቡትን ያሳካላችሁ እንላለን። አስተያየቶቻችሁ እየደረሱ ነዋት አት ቪዮ ማሀሪክ ላይ አስቀድመን አቶ ገብሮ አስራት በኢትዮጵያ መንግስት የተሰጠውን መግለጫ አስመልክቶ የሰጡን ግምገማ አቅርበናል። የካቢኔ ሹምሽር ሊኖር እንደሚችልም ያምናሉ። አስተያየቶቻችሁን ላኩልን። አሁን ከአቶ ገብሮ እንስማ። ሊኖር ይችላል እንግዲህ ከአነጋገሩ። ይሄ ነው እየተባለ ያለው ከታችም ከመሀልም ከላይ ጋቱ ህዝብ ሲያቀርቡ ቆይቷል። ይሄ ሙስና ስትሉ የታችኛውን እንዲሁ እየደበደባችሁ እያሰራችሁ ነው ያለችን። ከላይ ያለው ከፍተኛ ዋናው አንኳር ሙስና ተነካሚ የሚል ህዝቡን ሲያነሳ ቆይቷል። ይሄን ነገር አለ ብሎ ለማስመሰል የተወሰኑ ሰለባ ሊሆኑ ይችላሉ። በዚህ ጉዳይ የተወሰኑ የካቢኔ አባላትም፣ የስራ አስፈጻሚ አባላትም፣ የማዕከላዊ ኮሚቴ አባላትም ሰለባ ሊሆኑ ይችላሉ። ግን ችግሩን የሚፈታ አይደለም ነው እያልኩ ያለሁት። ምክንያቱም የችግሩ እምብርት እኮ እያሉት ያለው ነው። ይሄ አቤታዊ ዲሞክራሲ በማለት እኛ ልማታዊ ነን ዲሞክራሲያዊ መንግስት ልማታዊና ዲሞክራሲያዊ ነን የሚሉት ልማታዊም አይደሉም፣ ዲሞክራሲያዊም አይደሉም። ይሄ በሌለበት ነው እኮ እየተነገረ ያለው እዛ ላይ ነው ያለው ችግር እንጂ ልማታዊ መንግስት ነው መፍትሄ የሚያመጣ ካሉ ብቻቸውን እየረጡ ብቻቸውን መፍትሄ ለመምጣት ነው እየጣሩ ያሉት ማለት ነው። ይሄ ደግሞ ጭራሽ ለውጥ ሊሆን አይችልም። ከሌሎች ጋር በመወያየት በመነጋገር ከሌሎች ከሌሎች ድርጅቶችም ተቃዋሚ ድርጅቶች የሆኑ በዚች ሀገር ያገባናል ሁሉ ተነጋግረው መፍትሄ የሚያመጡበት ጉዳይ ነው። እዛ ነው ላይ የደረሰው ጉዳይ እንጂ እንዲሁ ኢህአዴግ በሚያስቀምጠው አቅጣጫ ነገሮች ይፈታሉ ብሎ ማሰብ ሞኝነቱም የዋህነቱም ነው። እና ከዚህ የተነሳ መስዋዕት ሊሆኑ የሚችሉ ግን ሰዎች ይኖራሉ ብዬ ገምታለሁ። ሁሉ ጊዜ የሚደረጉ እንቅስቃሴዎች ፖለቲካዊ እንድምታም አላቸው። ስለሆነም ሙስናማ ማጥራት ቢፈለግ ኖሮ ነጻ ፍርድ ቤት፣ ነጻ ምርጫ ቦርድ ነጻ የኮሚሽን ነጻ ፖሊስ ነጻ አስተዳደር ሲኖር ነው ሙስና መዋጋት የሚቻለው እንጂ በዚህ ማዕቀፍ የሚፈታ ነገር የለም። አንዱ የጠነከረ ጉልበት ያለው ጉልበት የሌለው ያጠቃበት የሚችል ሁኔታ ነው የሚፈጠረው ይመስሎ የሚታየ ስለዚህ ሊወሰዱ የሚችሉት እርምጃዎችም በትክክል ይሄንን አሁን እነሱ ያሉትን የኪራይ ሰብሳቢነት ወይም ስልጣንን ያላግባብ የመጠቀምን አዝማሚያ የሚገታ ሳይሆን ፖለቲካዊ ሊሆን ይችላል ነው እያሉኝ ያሉት በትክክል እንግዲህ እዚህ ላይ ግልጽ መሆን ያለበት ሙስናም ብልሹ አስተዳደርም እነሱ እንደሚሉት ኪራይ ሰብሳቢነትም ቢሆን ምንጫቸው ሌላ ነው። ከበስተጀርባ ያለ ጉዳይ ነው። አፈናው ነው ምንጫቸው። ነጻነት መከልከል ነው ምንጫቸው። በስርዓቱ ውስጥ ያለው ፍትህ ማጣት፣ የመንግስት አወቃቀሩ ራሱ ስራ አስፈጻሚውን ሊቆጣጠረው በማይችል መንገድ መደራጀቱ፣ የአንድ ፓርቲ አምባገነንነት መንገሱ፣ የአንድ ፓርቲ ፓርላማ ነው ያለው የአንድ ፓርቲ ስራ ነው ያለው። በዚህ አካባቢ ለውጥ ካልተደረገ በዚህ አካባቢ ለውጥ ካልተደረገ፣ ጋዜጦች መረጃን ለህዝቡ መስጠት ካልቻሉ፣ ሲቪል ማህበረሰባት የሚሰማቸውን መቃወም ካልቻሉ፣ ተቃዋሚ ፖለቲካ ፓርቲዎች ሀሳባቸውን ይሄ ይሄ ሲካሄድ ቆይቷል። ብዙ የማይነሳው ጥያቄዎች ምን ውስጥ እነሱ በሚፈልጉት ይህን እናደርጋለን ነገር ሲባል ይሄን ግን፣ ዋናው ምንጩ ላይ ዋናው ምክንያቱ ላይ ንግግር መደረግ አለበት ነው እንግዲህ መንግስትና ድርጅታችን ችግሩን በማንም አያሳብብም ም ብሏል መግለጫው አቶ ገብሩ። ለምሳሌ በዚህ ችግር ምክንያት እንግዲህ ስልጣንን የመንግስት ስልጣንን ለግል በማዋል ችግር ምክንያት ማለታቸው ነው የተፈጠረውን አደጋ መሰረታዊ መንስኤዎች በሌላ በማንም ሳያሳብብ በመንግስትና በድርጅት ማዕቀፍ ለማስተካከል የሚያስችል እንቅስቃሴ ጀምረዋል ነው ያለው መግለጫው። እንቅስቃሴው በአዲሱ የበጀት ዓመት መጀመሪያ ላይ በሚጠበቁ የለውጥ ፕሮግራሞች ተጠናክሮ ተግባራዊ መደረግ ይጀምራል እንጀምራልም ይላል እና ችግሩን አምነው መቀበሉ ድርጅቱ ወይም መንግስት እና የለውጥ እርምጃዎችን ቀርጸንም በአዲሱ ዓመት መጀመሪያ ተግባራዊ ማድረግ እንጀምራለን ማለቱ እንደ አንድ አዎንታዊ ነገር አይታይም ወይ? ዝም ብሎ ድፍን ካለ ነገር ይህን ተግባራዊ አደርጋለሁ ማለቱ ትንሽ እርምጃ ሊሆን ይችላል። ግን መሰረቱ አልነካም ነው እኮ የሚል አሁን ያሉትም ጭምር ያነበብኩም ጭምር ምንድን ነው እያለ ያሉ ይሄ ችግር እኮ የሻቢያ ችግር ይሄ ችግር እኮ የውጭ ኃይሎች የጠባቦች፣ የትምክተኞች ይሄ በሙሉ እነሱ ቅጽል የሚሰጧቸው የእነዚህ ችግር ነው እያሉ እኮ በሬዲዮም በጋዜጣም በሁሉ የሚነገረ እኮ ይሄ ነው። የራሳችን ችግር ብለውም እስካሁን ድረስ አልተናገሩም። ካሁን በፊት እንዲህ ብለው ነበር በራሳችን ብለው ነበር። ኋላ ደግሞ አይደለም ችግሩን ፈተነዋል የሚል ነገር አነሱ። አሁን ደግሞ የራሳችን ችግር ነው እያሉ ነው። ከውጭ ያለው የሻቢያ ፕሮፓጋንዳ ይሄን ህዝብ አንቀሳቅሷል ካሉ አንድም ህዝቡን መስደብ ነው ውጭ ያሉ የበላቸው ግንቦት ሰባትም ኦነግም እነዚህም ይህን ያህል እንቅስቃሴ ከፈጠሩ የመንግስት ኢህአደግ የሚባለው ነገር የለም ማለት ነው። ከዚህም በላይ እንዳልኩ ይህን ህዝብ መናቀም ጭምር ነው የሚያሳየው። ህዝቡ መሰረታዊ የሆኑ ጥያቄዎችን አንስቶ ሲያቀር በውጭ ተመርተሃል ማለት መቶ ሺዎቹ ሚሊዮኖች ህዝቦች በሀገሪቱ አጠቃላዊ ሚሊዮኖች ህዝቦች በውጭ ተገዝተዋል የሚል ይሄ ችግሩን በሌላ ማላ ማላከክ የችግሩንም وانا مسرت لما يكلمهم كرادر جنوم ما يونا አቶ ገብሩ የሰጡትን አስተያየት ሙሉውን በድረገጻችን ማግኘት ትችላላችሁ። በፌስቡክ ሳም አቶ ገብሩ ያለው ትክክል ነው፣ ፍትሕና ነፃነት መሰረታዊ ጥያቄ ነው ብሏል። አቡ ሂክማ ደግሞ ሕዝቡ የሚፈልገው ነፃነት ነው ብሏል። እናመሰግናለን። አቡ ሮቤልን ደግሞ ተነሳሽነት በጣም ጥሩ ነው፣ በርታ ያለው ቶፊቅ ድንፋ ነው። እናመሰግናለን። ጀማል ሞሐመድ ደግሞ ሰበቡ ሙስና ነው ሲል የኢትዮጵያን ሁኔታ ገልጿል። ዝግጅታችን አበቃ ስናስተናግድ ያመሸነው ሄኖክ ሰማ እግዜርና እኔም መስታወት አድራጋው መልካም ምሽት